አውሮፓና ጀርመን ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። በዓለማችን 59 ሚሊዮን ሰዎች ከቀያቸው ተፈናቅሏል። ቢልድ የተሰኘው በጀርመንኛ የሚታተም ጋዜጣ ይህ ፍልሰት ከሁለተኛው የዓለም ጦርነት ወዲህ ከፍተኛው ነው ሲል አስነብቧል። ብዙዎቹ ፈላሲያን ጎናቸውን የሚያሳርፉበት መጠለያ፣ ንብረት፣ ሥራና ቤተሰብ ነበራቸው በሀገራቸው ዛሬ ግን ተገን ጥየቃ ለመፍለስ ተገዷል። የብዙዎቹ ሀገር በበለጸገው ዓለም ረቂቅና ዘመናዊ ጦር መሳሪያዎች እንደማይሆን የሆነ ነው። የስደተኞቹን ሰቆቃ የበለጠ የሚያከፋው በቀጥታም ሆነ በተዘዋዋሪ በምዕራቡ ዓለም የፈረሱ ቀዮቻቸውን ጣጥለው ወደ በለጸገው ዓለም ሰላምና ተገን ፍለጋ ሲያቀኑ የሚጠብቃቸው ሌላ መከራና ጥላቻ መሆኑ ነው። ሜዲትራኒያን ባህርን አቋርጦ የሚመጡ አፍሪቃውያንን የሚታደግ ግብረ ሰናይ ድርጅት በመመስረት ካለፉት ዘጠኝ ዓመታት አንስቶ እርዳታ በማድረግ ላይ ያሉት አባ ሙሴ ዘራይ ከባህር በዚህ ባለፈው ቅዳሜና እሁድ ጣሊያን ከሶስት ሺህ በላይ ሰው ነው የረዱት ከባህር አውጥተው ወደ ጣሊያን ያመጧቸው። ትናንት ራሱ ከአንድ ሺህ በላይ ሰዎች እርዳታ አገኙ ማለት ነው። በዚህ በኩል ጥሩ ነገር ሲሰራ በምስራቅ አውሮጳ የምናየው ያለ ነው ደግሞ ስንት ከነ ሕፃናት፣ ሴቶች፣ እርጉዞች ምናምን በፀሐይ ተጥሎ ያለምንም እርዳታ የሚያስፈልጋቸው ሌላ ሲቀር የሚጠጣ ውሃ፣ የሚበላ ምግብ፣ ልብስ ምናምን እንኳን ሳያገኙ ተጥሎ ስንት እየተንከራተቱ ነው የሚያሳልፉት ያሉ። ሰሞኑን ይህ ምስቅልቅል እጅግ ተባብሷል። የቀድሞ ዩጎዝላቪያ አካል ወደነበረችው እና ግሪክን ወደምትጎራበተው መቄዶኒያ የሚተመው ስደተኛ ቁጥር ጨምሯል። በተለይ የግሪክ ድንበር ላይ የምትገኘው ጌቭጌሊያ በሺዎች በሚቆጠሩ ስደተኞች ተጨናንቃለች። አብዛኞቹ ስደተኞች ከሶሪያ ጦርነት ሸሽተው ግሪክ የገቡ ናቸው ተብሏል። ባለፈው ሐምሌ ብቻ በጎረቤት ግሪክ ከተለያዩ ሀገራት የመጡ ሃምሳ ሺህ ሰዎች እንደነበሩ ተመዝግቧል። ይህ ቁጥር ካለፈው የጎርጎሪዎስ ዓመት አንጻር ከፍተኛው ነው ተብሏል። በሺዎች የሚቆጠሩ ስደተኞች ከተቻለ በተሽከርካሪ ካልተቻለም በእግር በመቄዶንያ አሳብረው ወደ ሰሜን አውሮፓ ማቅናት ነው የሚፈልጉት። መጀመሪያ አካባቢ የመቄዶንያ የድንበር ጠባቂ ፖሊስ በአስለቃሽ ጢስና ከፍተኛ ድምፅ በሚፈጥሩ ፍንዳታዎች ስደተኞቹን ወደ መጡበት ወደ ግሪክ ለመመለስ ሙከራ አድርጎ ነበር። በወቅቱ የተወሰኑ ሰዎች መቁሰላቸው ተዘግቧል። ቆየት ብሎ የመቄዶንያ መንግስት ስደተኞቹ ድንበሩን እያቋረጡ እንዲያልፉ ፈቅዷል። ሁኔታው ምስቅልቅል የተሞላበት ከመሆኑን ባሻገር አሳሳቢ ደረጃ ደርሷል። አሳሳቢ ደረጃ እንደደረሰ ሁሉ በማስ ሚዲያ እያየነው ነው። በተለይ ከግሪክ ወደ ማቄዶኒያ ከማቄዶኒያ ወደ ሁንገሪያ ምናምን የሚሸጋገሩ ያሉ ስደተኛዎች በብዛት ከሲሪያ ናቸው፣ ግን ከሌላ አፍሪካን ሀገሮችም አበሾችም አሉ። ከነሱ በሳምንቱ መጨረሻ ላይ ብቻ ሰባት ሺህ ስደተኞች ከመቄዶኒያ ወደ ሰርቢያ መግባታቸውን በተባበሩት መንግስታት የስደተኞች መርጃ ከፍተኛ ኮሚሽነር ይፋ አድርጓል። መቄዶንያ ካለፈው ሰኒዮር አንስቶ ማንኛውም ስደተኛ ሀገሯ ውስጥ ለሰባ ሁለት ሰዓታት መንቀሳቀስ እንዲችል የመጓጓዣ አገልግሎትም በነፃ እንዲያገኝ የሚያስችል ሕግ ደንግጋለች። ሰሞኑን በርካታ አውቶቡሶች በሺዎች የሚቆጠሩ ስደተኞችን መቄዶንያ ውስጥ ሲያመላልሱ ታይቷል። ጀርመን በዛክሰን ግዛት ሃይደና ውስጥ ደግሞ ካለፈው አርባ አንስቶ ለሁለት ተከታታይ ምሽቶች የስደተኞቹን መምጣት አጥብቀው የሚቃወሙ ቀኝ አክራሪዎች ብጥብጥ አስነስቷል። በእነዚህ ቀኝ አክራሪዎችና የግራ አመለካከት ባላቸው ሰልፈኞች መካከል የአደባባይ ግጭት ተቀስቅሶ ውጥረት ነክሷል። ከአርብ ዕለት ጀምሮ በቀኝ አክራሪዎች በደረሰ ጥቃት ከ30 በላይ ፖሊሶች ጉዳት ደርሶባቸዋል። የዛክሰን ግዛት የስደተኞች ጉዳይ ተጠሪ ጌርት ማኬንድሮስ ጥቃት አድራሾቹ ላይ ፈጣንና ጠንካራ ቅጣት እንዲደረግ ጥሪ አስተላልፏል። የጀርመን ምክትል መራሄ መንግሥት ሲግማር ጋብርኤል በበኩላቸው ተገን ጠያቂዎች ስጋት ሳይሆኑ እንደውም ለጀርመን የሚጠቅሙ መሆናቸውን አሳስበዋል። ከስደተኞች ጋር ተዋህዶ በመኖር ረገድ ድርብ ስራ ይጠብቀናል ብያምናለው። ወደ እኛ ከሚመጡት ስምንት ሺህ ተገን ጠያቂዎች መካከል እኛ ጋር መቆየት የሚፈልጉት ከ አምስት መቶ እስከ ስድስት መቶ ሺ ይሆናሉ። ለእነዚህ ሰዎች አዲስ የመኖሪያ ሀገር መስጠት ይኖርብናል። ይህ ለእኛ ሀገርም አዲስ እድልን ይዟል። በሚቀጥሉት አመታት ብዙ የመስራት አቅም ያላቸው ሰዎችን እናጣለን። ረዥም አመት የመኖር እድል ቢኖረንም ተተኪ የሆኑ ብዙ ህጻናትና አዲስ ትውልድ ግን የለንም። እዚህ ከሚኖሩትና ወደዚህ ከሚመጡት አዲስ እድልን እናገኛለን። በዚህም ሀገሪቷን ተፈላጊና ወጣት እናደርጋታለን። ጀርመናዊው ከፍተኛ ባለስልጣን እንዲህ ይበሉ እንጂ ተገን ጠያቂዎች በመኖሪያ አካባቢያችን አይድረሱብን የሚለው ተቃውሞ በሌሎች ከተሞችም ቀጥሏል። በበርሊን ከተማ ተገን ጠያቂዎች እንዲያርፉበት የተሰናዳ የስፖርት አዳራሽ በሰዓት ተለኩሶ ትናንት ሌሊት መቀጣጠሉ ተዘግቧል። ፖሊስ ምርመራ እያደረገ መሆኑን አስታውቋል። የጀርመን መራይተ መንግስት አንጌላ ሜርክል የአውሮጳ አባል ሀገራት ስደተኞችን ፍትሐዊ በሆነ መንገድ ተከፋፍለው በየሀገራቸው እንዲያኖሩ ዛሬ በድጋሚ ተማጽኗል። አባ ሙሴ ዘራይ ኤሮፓ ደግሞ የኮሚሽን ፕሬዚደንት ዩንከር አትሊስት እነዛ ተስማምተን የደረስነውን እንኳን በተግባር መዋል አልቻልንም። እነዛ አርባ ሺህ ሰዎች በህጋዊ መንገድ ከግሪክ እና ከጣሊያን ወደ ሰሜን ኤሮፓ እንዲሸጋገሩ ተስማምተን እስካሁን እሱን በተግባር መዋል አልቻልንም ተናግረዋል። ዴር ሽፒግል እንደተሰኘው በጀርመንኛ ቋንቋ የሚታተም መጽሔት ከሆነ ባለማችን ጦርነት ካመሳቅላት ሶሪያ ብቻ አራት ሚሊዮን ሰዎች ተሰደዋል። ከነዚህ አራት ሚሊዮን ስደተኞች ዩናይትድ ስቴትስ አስር ሺሁን እቀበላለሁ ብላለች። ለመሆኑ አውሮፓ ውስጥ ይህ የስደተኞች መትመም በድንገት ቁጥሩ ለምን ከፍ አለ? በርካቶች የተለያዩ ትንታኔዎችን አስነብበዋል። በሶሪያና በኢራቅ የአሳር ታማኝ ወታደሮች በደል ራሱን እስላማዊ መንግስት እያለ የሚጠራው ቡድን ከሚያደርሰው መከራ ጋር ተደምሮ ነዋሪዎች ሀገራቸውን ጥለው እንዲሰደዱ አስገድዷል። በአፍጋኒስታንም ታሊባን ለነዋሪዎች ሌላኛው ስጋት መሆኑ አላከተመም። ሶማሊያ ለዓመታት ከተዘፈቀችበት የእርስ በርስ ጦርነት ብትወጣም ሽምቅ ውጊያ ውስጥ የገባው አክራሪው የአሸባብ ታጣቂ ቡድን የበርካታ ሶማሌዎችን ህይወት እያመሳቀለ ነው። ኤርትራ ውስጥ ህዝቡን እንደፈለገ የሚያደርግ ፕሬዝዳንት መግዛቱ ለስደቱ መባባስ ምክንያት ነው ሲሉ ተንታኞች አስነብቧል። በሌሎች ሀገራት ደግሞ የፖለቲካ አለመረጋጋት፣ አምባገነንነት፣ ጎጠኝነት፣ የሃይማኖት ጽንፈኝነት ብሎም ድህነት በተለይ ከሰሐራ በታች ላሉ ሀገራት ነዋሪዎች የስደት ሰበብ ተደርጎ ይወሰዳል። ከፍተኛ ቁጥር ያላቸው ስደተኞች በምስራቅ አውሮፓ የመትመማቸውን ያህል በጣሊያን በኩልም በባህር አደገኛ ጉዞ የሚያደርጉ አፍሪካውያን ቁጥር እየጨመረ ነው። ከባህር ወደኛ ቅዳሜ ሌሊት ጀምሮ ወደ ስድስት የሚሆኑ መርከብ ጃልባ እርዳታ ጠይቀዋል። ወደኛ የደወሉ ማለት ነው። አንዱ በተለይ ወደ አምስት መቶ ሰው ይዞ የነበረ ነው። ግን ስንት ደግሞ አሁን የምንሰማው ያለ ነው። ሌሎች ትናንሽ ጃልባዎች ባህር ላይ የጠፉ አሉ። ለምን ስልክ እንኳን መደወያ የሚሆን እርዳታ መጠየቅ የሚችሉበት ስልክ እንኳን በእጃቸው ስላልያዙ ማንም ሰው እርዳታ ሳይጠይቁ ማንም ሰው ሳያያቸው እዛ ባህር የጠፉ ትናንሽ ጀልባዎች እንዳሉ ነው የሚነገረው ያለው። በተባበሩት መንግስታት የስደተኞች ሰብአዊ መብቶች ተመልካች ልዩ መልእክተኛ የኮሚሽኑ ከፍተኛ የሰብአዊ መብቶች ባለስልጣናት በተገኙበት አውሮፓን በስደተኛና ፈላሲያን አያያዝ ተችቷል። የአውሮፓ ህብረት ፈላሲያንን በተመለከተ ያልተሳካ ፖሊሲ ነው የሚከተለው ብሏል። ልዩ መልእክተኛው ፍራንሷ ክሬፒዮ ዛሬ ከስዊዘርላንድ ጄኔቫ የአውሮፓ ህብረትና አባል ሀገራቱ ድርጅቶች በእርግጥም ስራቸውን በአግባቡ እየሰሩ አድርገን አናስመስል ሲሉ የሰላትችት አቅርቧል። አጥር ማቆም፣ አስለቃሽ ጤስ መልቀቅና ሌሎች በደሎችን ፈላሲያንና ተገን ጥያቄዎች ላይ መፈጸም፣ ዘብጥያ ማውረድ፣ መጠለያ አልባ ማድረግ የምግብ ዋና መድኃኒት መንፈግ የጥላቻ ቅስቅሳዎችን ማድረግ ፈላሲያን ወደ አውሮጳ ከመምጣት አሊያም ያን ከመሞከር አያግዳቸውም በማለት የችግሩን አሳሳቢነት አጉልተዋል። አባ ሙሴ በበኩላቸው እኛ ደጋግመን ለአውሮፓ የምንላቸው ያለ ነው የአፍሪካ ያለ ችግር ብቻ ሳይሆን ይሄ ራሱ ሚድል ኤስ ያለው ችግር ውጊያ ሁሉ ይሄ መፍትሔ እስካላገኘ ይሄ ፍልሰት ይሄ ህዝብ ከአገሩ ከመሬቱ ሸሽተው የሚጠፋ ያለው በየባህርና ምድረ በዳ የሞት አደጋ የሚጋለጥ ያለው ሊቆም አይችልም። ጀርመን ውስጥ ጥገኝነት እንዲሰጠው የሚጠይቀው ስደተኛ ቁጥር አለቅጥ ማሻቀቡን የሀገሪቱ መንግሥት ሰሞኑን አስታውቋል። የጎርጎርዮስ 2015 በመጪው ታኅሳስ እስከሚገባአደድ ድረስ ወደ ጀርመን የሚገባው ስደተኛ ቁጥር ከሰባት መቶ ሃምሳ ሺህ ይበልጣል ተብሎ ይገመታል። ከየአገራቸው በተለያዩ አስገዳጅ ምክንያቶች ወደ አውሮጳ የሚፈልሱ ስደተኞች ከባህር አሳ፣ ከጨካኞች ካራ አሊያም የጦርነት እሳት ተርፈው አውሮጳ ቢደርሱም እንኳን የሚጠብቃቸው ሌላ መከራ ነው። ብዙዎቹ ስደተኞች ከፈረንሳይ ካሌ በዋሻ መሸጋገሪያ በባቡሮች አሊያም በከባድ የጭነት ተሽከርካሪዎች ላይ ተንጠልጥለው ወደ ብሪታንያ ለመግባት ሲሞክሩ በተደጋጋሚ ለሞት ተዳርጓል። ብሪታንያ ደግሞ ወደ አገሯ በሕገወጥ መንገድ የሚገቡ ስደተኞችን ወደፊት የስራና የመኖሪያ ፈቃድ እንደማትሰጥ፣ ስደተኞቹ ቤት መከራየት እንደማይችሉም አስጠንቅቃለች። ጀርመን ያሉ የቀኝ አክራሪዎች የትኛውም ስደተኛ አይድረስብን በማለት ከረር ያሉ የጥላቻ ቀስቀሳዎችን በማህበራዊ መገናኛ አውታሮች ማስተላለፋቸውን የአገሪቱ መገናኛ አውታሮች ዘግቧል። ሆኖም አብዛኞቹ ስደተኞች ወደ ሀገራቸው እንዳይመለሱ ጦርነት፣ የአምባ ገነኖች ጭካኔ፣ የሞት ጥላ፣ የፈራረሱ መንደሮች፣ የወደሙ መሠረታ አውታሮች ነው የሚጠብቋቸው። በአውሮጳ ፈላሲያን የቀን ተቀን ሕይወታቸውን ተስፋ ቢስ በሆነ መልኩ ለመግፋት ተገድዷል። እንዳይ እንዳይመልሱም እንዳይቆዩም ሆነው አጣብቅኝ ውስጥ ገብቷል። አድማጮች የስደተኞች ጎርፍ በአውሮፓ በሚል ርዕስ የፍላሲያን ምክራን ያስቃኘው የዛሬው የአውሮፓና ጀርመን ዝግጅት በዚህ ይጠናቀቃል። ለዝግጅቱ ማንተጋፍቶት ስለሺነኝ። መልካም ጊዜ። ጤና ይስጥልኝ።